የባለ ብዙ ቀለም ሀሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። የዕለተ አርብ መጋቢት 3 2013 ዓ ም የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመሽ ተዘጋጅተናል። በቅድሚያ ግን ጥቂቶችን እናሰማችሁ። ከመጽሐፍ ጋር የፈጠርነው ቅራኔ የእውቀት አድማሳችን እንዲጠብቅ በማድረግ ከሁለንተናዊ እድገትን እንዳናመጣና እንዳናረጋግጥ ማነቆ መሆኑ እንዲያበቃ ነው በጠበበ ጊዜ ውስጥም ቢሆን ለማንበብ የሚያስችልንን አውድ መፍጠር አስፈላጊ መሆኑን አምነንበት የዛሬ ዓመት ገደማ ሆራይዘን ቡክ ክለብን ለመጀመር እየተነሳ ነው ማለት ነው። የሰማችሁት ታምራት ሁሴን ይባላል። ኮቪድ-19 አብዛኛውን የሕብረተሰብ ክፍል ከቤት እንዲውል ባደረገበት ወቅት በተለይ ወጣቱ የማንበብ ባህሉን እንዲያዳብር በማሰብ ሆራይዘን የተሰኘ የመጽሐፍ ክበብ ካቋቋሙ ወጣቶች መካከል አንዱ ነው። እሱና ባልደረባው የምሽቱ እንግዶቻችን ናቸው። በዋነኝነት ተጠቃሚዎቹ በሀገራችን ያሉ ሁሉም መስማት የተሳናቸው ተማሪዎች ናቸው። በመጀመሪያ ዶክተር መኮንን ሙላት ይሰኛሉ። አሁን ደግሞ የሰማችኋቸው የተፈጥሮና ማህበራዊ ሳይንስ ትምህርቶችን የመስማት እክል ለገጠማቸው ኢትዮጵያውያን ለማስተማር ትልቅ ሚና እንደሚኖረው የተነገረለት የምልክት ቋንቋ መዝገበ ቃላት ከሰሞኑ ይፋ መደረጉን ተከትሎ አነጋግረናቸዋል። ሰላም ጤና ይስጥልኝ። እንደምን አምሽታችኋል። ምሽቱን ከእኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣዕም ያላቸውን ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። በቅንብሩ ኤልያስ አስማረ አብሮኛለ። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች እንሰማለን። ኤደን ገረመው። አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምናምሽታችኋል። ኢትዮጵያ፣ ግብጽና ሱዳን የታላቁ ሕዳሴ ግድብን በተመለከተ ያላቸውን አለመግባባት በትብብርና ገንቢ በሆነ ጥረት እንዲፈቱ ዩናይትድ ስቴትስ ድጋፍ መስጠቷን እንደምትቀጥል ትላንት አስታወቀች። ሶስቱ ሀገራቶች ውጤታማ ወደሆነ ውይይት እንዲመለሱ እናበረታታለን ሲል የዋይት ሀውስ ብሔራዊ ጸጥታ ምክር ቤት ቃል አቀባይ ቢሮ አስታውቋል። ውዝግቡ ገንቢ መፍትሄ እንዲያገኝና በቀጠናው ያለው ውጥረት እንዲረግብ ለመርዳት በምንሰጠው ድጋፍ ከግድቡ ጋር የተገናኙ ጉዳዮች ሚዛናዊ በሆነ መንገድ መያዛቸውን በማረጋገጥ መስራታችንን እንቀጥላለን ሲል መግለጫው አስታውቋል። ኢትዮጵያ በሀገር አቀፍ ደረጃ ነገ መጋቢት አራት 2013 ዓ ም የኮቪድ-19 ክትባት መስጠት ትጀምራለች። የኢትዮጵያ ጤና ሚኒስቴር ለአሜሪካ ድምጽ እንደገለጸው ክትባቱ ቅድሚያ የሚሰጠው ለጤና ባለሙያዎችና በጤና ተቋማት ውስጥ ለሚሰሩ የህብረተሰብ ክፍሎች ነው። የጤና ሚኒስቴር የኮሚኒኬሽን ኃላፊ ዶክተር ተገኔ ረጋሳ የቫይረሱ ስርጭት በአሳሳቢ ደረጃ ላይ ስለሚገኝ ማህበረሰቡ በከፍተኛ ሁኔታ መጠንቀቅ እንዳለበትም አሳስበዋል። ዘገባውን ያደረሰችን ጸሀይ ዳምጠውናት። የኬንያው ፕሬዝዳንት ኡሁሩ ኬንያታ የፖለቲካ ስብሰባን ለአንድ ወር አገዱ። የኬንያው ፕሬዝዳንት ኡሁሩ ኬንያታ ዛሬ በሀገሪቱ እየተንስራፋ የመጣውን ኮቪድ-19 ወረርሽኝን ለመክታት የተለያዩ ውሳኔዎችን አሳልፈዋል። ፕሬዝዳንቱ በተለይ ለቫይረሱ መስፋፋት መነሻ የተባለውን የፖለቲካ ስብሰባ ለአንድ ወር እንዲታገድ ውሳኔ አሳልፈዋል። ፕሬዝዳንቱ በተጨማሪም በኬንያ ተላልፎ ያለው የሰዓት እላፊ ገደብ ለቀጣይ ሶስት ወራት ማራዘሙን ምግብ ቤቶችም ከምሽቱ ሶስት ሰዓት በፊት እንዲዘጉና የማህበራዊ ክንውን የሚሰባሰቡ ሰዎችም በጤና ሚኒስቴር የተቀመጠውን መመሪያ በጽኑ እንዲተገብሩ ትእዛዝ አስተላልፈዋል። ኬንያታ ትእዛዙን የኬንያ ሀገር ውስጥ ጉዳይ መስሪያ ቤት ለማንም ሳያዳላ ተፈጻሚነቱን እንዲከታተልም አሳስበዋል። ዘገባውን ያደረሰን ገልሞ ዳዊት ከናይሮቢ ነው። የአይቮሪ ኮስት ጠቅላይ ሚኒስቴር ሀሜድ ባካዮኮ በትላንትናው እለት ከዚህ ዓለም በሞት ተለይተዋል። በምዕራብ አፍሪካዊቷ ሀገር በስምንት ወራት ጊዜ ውስጥ የሞቱባት ሁለተኛው ጠቅላይ ሚኒስትር መሆናቸው ነው። የፕሬዚዳንት አላሳን ዋታራ የቅርብ አጋር የነበሩት ባካዮኮ በሃምሳ ስድስት ዓመታቸው በካንሰር ህመም ምክንያት ነው ያረፉት። ፕሬዚዳንቱ ሰኞ እለት ጠቅላይ ሚኒስቴራቸው ሆስፒታል ሕክምና ላይ ሳሉ የጽህፈት ቤት ሹማቸውን ፓትሪክ አቺን ተጠባባቂ ጠቅላይ ሚኒስትርነቱን እንዲይዙ የሾሙ ቢሆንም ቀድሞ ባረፉት የጠቅላይ ሚኒስትሩ ሞት ክፍተት ተፈጥሯል። ባለፉት ሀያ ዓመታት አይቮሪ ኮስት በተራዘሙ ግጭቶችና ክፍፍሎች ወርሰዋት የነበረ ሲሆን በፖለቲካው መድረክ ዋና ተዋናይ የነበሩትና ቀደም ብሎ የመኪነ ጥበብና የመገናኛ ብዙሃን ዘርፍ የተሰማሩ የነበሩት ባካዮኮ ደስተኛና ቀልደኛ ሰው እንደነበሩ ተነግሮላቸዋል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ወደ ስልጣን ከመጡ ሀምሳ ቀናት በኋላ ትላንት ሐሙስ ለመጀመሪያ ጊዜ በሀገሪቱ የመገናኛ የኦሮሚያ ብዙሀን በቀጥታ ባስተላለፉት አብይ ንግግራቸው አስተዳደራቸው የኮቪድ-19 ወረርሽኝን ለማስወገድ ያለውን ዝርዝር እቅድ ይፋ አድርገዋል። በአንድ መቶ ቀናት ውስጥ ለመቶ ሚሊዮን ሰዎችን ለመከተብ ያስቀደሙ በአንድ መቶ ቀናት ውስጥ መቶ ሚሊዮን ሰዎችን ለመከተብ ያስቀመጡት እቅድ ከታሰበው በላይ መሄዱንም ተናግረዋል። በእርግጥ ለነገሩ በአስተዳደሬ የመጀመሪያዎቹ መቶ ቀናት ውስጥ መቶ ሚሊዮን ሰዎችን እናስከትባለን በማለት ያስቀመጥነው ግብ በስልሳዎቹ ቀናት ውስጥ ለመድረስ እየተቃረብን ነው የትኛውም ሀገር ይህንን አላደረገም ሲሉ ተደምጠዋል። ባይደን ሁሉም ክፍለ ግዛቶች ክትባቱን መውሰድ የሚችሉትን አሜሪካውያን በሙሉ እስከ ግንቦት ወር መጀመሪያ እንዲያስከትቡ መመሪያ ሰጥተዋል። ይሁን እንጂ በርካታ መሰናክሎችም ተደቅኖባቸዋል። አንዳንዶቹ አሜሪካውያን ክትባቱን ለመውሰድ ያንገራገሩ ሲሆን አንዳንድ የክልል መንግስታትም የፌዴራል መንግስቱን የጤና ደንቦችና ትዕዛዝን መከተል አይፈልጉም። ለምሳሌ በቴክሳስ የፊትና የአፍንጫ ጭንብል ማድረግ አስገዳጅ ሕግ እንዲቀር ተደርጓል። በሌላ በኩል ትላንት ጧት ላይ ፕሬዚዳንቱ የ1.9 ትሪሊዮን ዶላር የተመደበለትን የኮሮና ቫይረስ እፎይታ ሕግ ፈርመዋል። አድማጮች ለምሽቱ ያዝነላችሁ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ኢደን፣ ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም በስልክ ቁጥራችን ፕላስ 1 202 227 6379ን በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። የኢትዮጵያውያን የማንበብ ባህል ከጊዜ ወደ ጊዜ የቀነሰ መምጣቱ ያሳሰባቸው በአሜሪካን ሀገር ሚኖሶታ ክፍለ ግዛት የሚኖሩ ወጣቶች የማንበብ ባህልን ለማሳደግና በእውቀት ላይ የተመሰረተ ውይይትን ለማዳበር የሚረዳ ሆራይዘን የተሰኘ የመጽሐፍ ክለብ በማቋቋም በተለያዩ የማህበራዊ ትስስር ገጾች አማካኝነት አንባቢያንን እያሰባሰቡ ይገኛሉ። አለማንበብ የእውቀት አድማሳችንን አጥብቦ ሁለንተናዊ እድገት እንዳናገኝ ማነቆ ሆኖናል የሚሉት ወጣቶች የተለያዩ ማህበራዊ ጉዳዮችን የሚዳሰሱ መጽሀፍትን በማንበብና በማወያየት አንድ አመት አስቆጥረዋል። የክለቡን አንድ አመት እንቅስቃሴ ለመዳሰስ እና በተለይ ወጣቶች ለምን ማንበብ አለባቸው በሚለው ሀሳብ ዙሪያ ለመወያየት ከክለቡ መስራችና አስተባባሪዎች ጋር ቆይታ አድርጌ ያለው። በቅድሚያ ራሳቸውን በማስተዋወቅ ይጀምራሉ። ስሜ ታምራት ሁሴን ይባላል። በሚኒሶታ ሮቼስተር ከተማ በሚገኘው የሜዮ ክሊኒክ ውስጥ በማይክሮባዮሎጂ ሙያ ላይ ተሰማርቼ ነው ያለሁት። እንግዲህ በሆራይዘን ክለብ ደግሞ ከተጀመረ ጊዜ አንስቶ በሊቀመንበርነት እያገለገልኩ ይገኛል። እኔ ስሜ አሸናፊ አንተነህ ይባላል የምሰራው ፕሮፌሽነሊ ዘ ሶፍትዌር ኢንጂነር ነው እዚሁ ሜነሶታ ውስጥ ሶ ሆራይዘን ቡክ ክለብን እንግዲህ ጆይን ያራኩት የዛሬ አመት አካባቢ ነው እስኪ አንድ አመት ወደኋላ ልመልሳችሁ እና እንግዲህ ሀሳቡ አመንጪ ታምራት እንደሆንክ ሰምቻለሁ አጀማመራችሁ እንዴት ነበር ሀሳቡ ከየት ነው የመጣው ኢትዮጵያውያን ከምንታማባቸው ግንባር ቀደም ችግሮች መካከል አንደኛው ደከም ያለው የንባብ ባህላችን ነው። የንባብን ጠቀሜታና አስፈላጊነት በሚመለከት በሁላችንም ዘንድ የማያከራክር ስምምነት እንዳለ በድፍረት መናገር እችላለሁ። ነገር ግን የተለያዩ ምክንያቶችና ሰበብ አስባቦችን እያነሳን ንባብን ስንለማመድ ወይም ፕራክቲስ ስናደርግ ብዙ አንታይም። ይሄ ደግሞ በተለይ በዚህ በውጭ ዓለም የምንኖር ኢትዮጵያውያን ዘንድ በስፋት የሚስተዋል ነገር ነው። ኑሮን ለማሸነፍ በተለያዩ ስራ ዘርፎች ተሰማርተው ቀንና ሌት ከሚተጉ ወገኖቻችን እስከ ከፍተኛ ትምህርት ተቋማት ተማሪዎቻችን፣ እንዲሁም ፕሮፌሽናል ስራዎችን እስከሚሰሩ ወንድምና እህቶቻችን ድረስ የዘለቀ ደካማ የንባብ ባህል እንዳለ ተገነዘብን፣ በቅርብም ተመለከትን። ይሄ ደግሞ ከመጽሐፍ ጋር የፈጠርነው ቅራኔ የእውቀት አድማሳችን እንዲጠብቅ በማድረግ ከሁለንተናዊ እድገትን እንዳናመጣና እንዳናረጋግጥ ማነቆ መሆኑ እንዲያበቃ ነው። በጠበበ ጊዜ ውስጥም ቢሆን ለማንበብ የሚያስችለንን አውድ መፍጠር አስፈላጊ መሆኑን አምነንበት የዛሬ ዓመት ገደማ ሆራይዘን ቡክ ክለብን ለመጀመር እየተነሳ ነው ማለት ነው። ሀሳቡን ከመጣል በኋላ የፌስቡክ ገጽን የከፈትከው ሆራይዘን የመጽሐፍ ክለብ የሚል ጊዜውን ስንቆጥረው የዛሬ አመት ማለት ልክ ኮሮና የጀመረበት ጊዜ ነበርና እንዴት ነበር አጀማመሩ? ይህንን ቡክ ክለብ ያዋቀርንበት መንገድ ከዛ ቀደም ብሎ ነው የመጣው። ቡክ ክለቡ በአጠቃላይ በሶስት ምሰሶዎች ላይ የቆመ ነው። የመጀመሪያው ፐርሰናል ዲቨሎፕመንትን ላይ ያተኮረ እዛ ላይ የሚሰራ አንድ ምሰሶ አለው። ሁለተኛው ደግሞ መቀራረብ እና በጋራ የመስራትን የማረጋገጥ ሌላ ምሰሶ አለው። ሶስተኛው ደግሞ ለውጥን ማምጣት ነው። በግለሰባዊ ለውጥ ማውጣ ማምጣት እንደገና ደግሞ ማህበረሰባዊ ለውጥ በኮሚኒቲያችን ውስጥም እንደዛ ውጤት ሆኖ እንዲመጣ ነው። ስለዚህ ያዋቀርንበት መንገድ እንዴት ነው? በተለያዩ የከፍተኛ ትምህርት ተቋማት የሚገኙ የኢትዮጵያውያን ተማሪዎች ህብረታት በአግስበርግ ዩኒቨርሲቲ የሚባል በዚሁ ሚኒያፖሊስ የሚገኝ ሚኒሶታ ዩኒቨርሲቲ እኔ በወቅቱ የነበርኩበት እንዲሁም ሄምለን ዩኒቨርሲቲ እና ሚኒያፖሊስ ኮሌጅ፣ ቴምፖል ካሌጅ የመሳሰሉ የትምህርት ተቋማት ውስጥ ያሉ የኢትዮጵያውያን ተማሪዎች ህብረታት ከሁሉም በተወጣጣ መልኩ እንዲዋቀር ካደረግም በኋላ ነው። ሰፊውን ደግሞ የማህበረሰባችንን ማህበረሰባችንን አካል ለመድረስ ወደ ሶሻል ሚዲያው የገባ ነው ማለት ነው። ምናልባት ወደ አሸናፊ ከመሄዴ በፊት መጽሐፌ ማንበብ ልምድህ ምን ይመስላል? ከልጅነት ጀምሮ የማንበብ ልምዴ ያው ከልጅነት ጀምሮ ከመጽሐፍት ጋር ቀረብ ያለ ቁርኝት አለኝ ለማለት ደፍራለሁ። የመፈልገውና ማንበብ ያለብኝን ያክል እያነበብኩ መጥቻለሁ ለማለት ይቸግረኛል ነገር ግን ከመጽሐፍት ጋር ጠበቅ ያለ ወዳጅነት አለኝ። ወደዚህም ሀገር ከመጣሁ በኋላ ሰፋ ባለመልኩ መጽሐፍትን በማንበብ ውስጥ ለመቆየት እንግዲህ እሞክራለሁ። ወደ አሸናፊ ልምጣ። አሸናፊ እንግዲህ አንተ ደግሞ የሆራይዘን የመጽሐፍ ክለብ ከሚያስተባበሩት ኮሚቴዎች ውስጥ አንዱ ነህ። አድሚንም ሆነ በፌስቡክ ገጹ በተለይ ስትሳተፍ አይቻለሁ እና እስኪ አንተም ከግል የማንበብ ልምድህ ልነሳ እና አንተስ መጽሐፍ አንባቢ ነህ? የኔ የመጽሐፍ ማንበብ ልምዴ በጣም ሞዴሬት ነው ወይም ደግሞ ማዕከላዊ ነው ብዬ ነው የምገልጸው። በጣም ከልጅነቴም በጣም አንባቢ ሰው አልነበርኩ፣ ነገር ግን በመጠኑ የማነብና በተለይ በትምህርት ዓለም ውስጥ በነበርኩበት ጊዜ ብዙ ነገሬን የማተኩረው ትምህርት ነክ በሆኑ መጽሐፎች ነው። ከትምህርት ዓለም ከወጣሁ በኋላ ነው አንዳንድ ጠቅላላ ነገሮችን የማንበብ የማየት ድሎችን ያገኘሁት እና ሆራይዘን ቡክ ክለብ እንደ እኔንም አይነትም ሰዎችን ብዙም የማንበቡ ፍቅርና ልምድም የሌላቸው ነገር ግን የማንበብ ጠቀሜታውን ተረድተው ለማደግ ለሚፈልጉ ሰዎችም ይሆናል እና የኔ የማንበብ ልምድ እንደዛ ነው። መቼ ተቀላቀል ሆራይዘን የመጽሐፍ ክለብን? ሆራይዘን የመጽሐፍ ክለብን የተቀላቀልኩት ያው ልክ እንደተመሰረተ ነው። ሲመሰረት ካሉት ኮሚቴዎች መካከል አንዱ ነኝና የዛሬ አመት አካባቢ አይዲያውን ክራፍት በማድረግና ፕላኖችን በማውጣት ውስጥ በኮሚቴ ውስጥ ተሳትፊያል። እንግዲህ ገረፍ ገረፍ አድርጌ እንዳየሁት ለንባብ የሚመረጡት መጽሐፎች ጠንከር ያሉ ማህበራዊ ጉዳዮችን የሚያነሱ ለምሳሌ የዘር መድሎ ጉዳይን የሚያነሳ መጽሐፍ አይቻለሁ። ና እንዴት ነው መጽሐፉን የምትመርጡት? ለውይይት የምታስተባበሩት በምን መልኩ ነው? ሂደቱ ምን ይመስላል? መጽሐፎችን ስንመርጥ በቡክ ክለባችን የተለያዩ ነገሮች እናያለን። አንደኛው ቅድም ታሚም ሜንሽን እናደረገው ከቪዥናችንና ካለን ቫሊዩ ጋር ነው የምናወዳድረው እና አንዱና በጣም ትልቁ ነገር በሶሳይቲ ወይም በኮሚኒቲያችን ውስጥ ዲቨሎፕ ለማድረግ የምንፈልገው ነገር ፐርሰናል ዲቨሎፕመንት ነው። ስለዚህ በዛ አቅጣጫ ያሉ ማንኛውንም ማንኛውንም መጽሐፎችን ለማየት እንሞክራለን። ካነበብናቸው መጽሐፎች ብዙዎቹ በዚህ በፐርሰናል ዲቨሎፕመንት ላይ እና በአቺቭመንት ላይ ማህበራዊ ነገሮችን የያዙ ራስን ለማሳደግ የሚጠቅሙ መጽሐፎችን ለማንበብ ነው ሙከራችን እና ብዙዎቻችን ቅድም ታሜ እንዳለው የማንበቡ ልምድ በጣም ብዙም ስለሌለን ቀስ በቀስ ቮሊሙ ትንሽ የሆኑ መጽሐፎችን ለማንበብ እንሞክራለን፣ እነሱ እናስቀድማለን። ታምራት፣ እስኪ አንድ መጽሐፍ ለማንበብ እና ለውይይት ለመዘጋጀት ምን ያክል ጊዜ ይፈጃል? እስካሁን በዚህ መልኩ ምን ያክል መጽሐፎች ተነባቢ ሆነዋል በክለባችሁ? እንግዲህ ብዙ ሰዎች ከንባብ ራሳቸውን የሚያርቁበት ምክንያት አንደኛው ጊዜ የለኝም በሚል አመክንዮ ነው። ስለዚህ የቀረጽ ነው እክል በቀን በቀን አትሊስት አምስት ገጽ የማንበብ ፕላንን ይዘን ነው እየተነሳ ነው ማለት ነው። እስካሁን የመረጥናቸው መጽሐፍ ናቸው በአማካኝ ወደ ሶስት መቶ ገጽ አካባቢ ያላቸው ናቸው። ስለዚህ በሁለት ወር ውስጥ አንድ መጽሐፍ የመጨረስ ሙከራ እናደርጋለን። ግን በወር በወር ደግሞ እየተገናኘን ከመጽሐፉ አጋማሽ ድረስ ያሉ ሀሳቦችን እንወያያለን ማለት ነው። ጄሩሳሌማ ኢካ ያላሚ አድማጮች ሆራይዘን የመጽሐፍ ክለብን ካቋቋሙት ወጣቶች ጋር ያደረግኩት ቆይታ አላበቃም። የውይይቱን ሙሉ ክፍል በነገው ምሽት ዝግጅታችን ይዘን እንመለሳለን። ለዛሬው ግን ወጣት ታምራትና አሸናፊ ከኛ ጋር ለነበራቸው ቆይታ እናመሰግናለን። ሽላናዳሆያሜ አይጎላና Oh I'm a little bit እያዳመጡት ያላችሁት ጋቢና ቪኦኤ ነው። ወደ ቀጣዩ ዘገባችን እንለፍ። የተፈጥሮና ማህበራዊ ሳይንስ ትምህርቶችን የመስማት እክል ለገጠማቸው ኢትዮጵያውያን ለማስተማር ትልቅ ሚና እንደሚኖረው የተነገረለት የምልክት ቋንቋ መዝገበ ቃላት ከሰሞኑ ይፋ ተደርጓል። መዝገበ ቃላቱ የተዘጋጀው በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተ ክርስቲያን ስር የሚገኘው የሆሳዕና መስማት የተሳናቸው ትምህርት ቤት ሲሆን፣ የፊንላንድ መንግስት ደግሞ የገንዘብ ድጋፍ አድርጓል። መዝገበ ቃላቱን የማሰናዳት ሂደቱን የመሩት ከሶስት ዓመታት በፊት የበጎ ሰው ሽልማት አሸናፊው ዶክተር መኮንን ሙላት ናቸው። ሀብታሙ ስዩም አመሻሹን አነጋግሯቸዋል። መዝገበ ቃላቱን የማዘጋጀት ሀሳቡ እንዴት እንደመነጨ ከሚያስረዱበት ይጀምራል። እንግዲህ ይሄ የመጀመሪያ ስራችን አይደለም። ከዚህ በፊት በጣም በርካታ መጽሐፍቶችን አዘጋጅተናል። ምልክት ቋንቋ መማሪያ መጽሐፍትን አዘጋጅተናል። በተለይም በጣም ታዋቂ የሆነው በሀገራችን የምልክት ቋንቋ መማሪያ ለጀማሪዎች የሚል ለትምህርት ቤት አገልግሎት የሚል አምስተኛ እትም ድረስ አሳትመናል በተለያየ ጊዜ እና ያንን በሁሉም የሀገራችን ክፍል አከፋፍለናል። መስማት የተሳናቸው ህጻናትን መርዳት የሚል መጽሐፍ፣ የአማርኛ ንባብ መልመጃ መስማት ለተሳናቸው የሚል መጽሐፍ፣ የተለያዩ ቪዲዮዎች፣ በጣም በርካታ የሆኑ የተለያዩ የትምህርት መርጃ መሳሪያዎች ወደ ሀያ አምስት ምናምን አካባቢ የሚጠጉ ልዩ ልዩ እናዘጋጅ ነበር እና በዚህ በተለይም ስልጠና በምንሰጥበት ጊዜ እየተዟዟር ይሄ የምልክት ቋንቋ መማሪያ ለጀማሪዎች የሚለው መጽሐፍ አለ። ኦኬ። በአንደኛ ደረጃ ላሉት ያገለግላል። መስማት የተሳናቸው ብሔራዊ ማህበር ኢትዮጵያ ያለውም ያዘጋጀው ኢትዮጵያ የምልክት ቋንቋ መዝገበ ቃላት አለ። ይሄ ለቀን ተቀን ተግባቦት የሚያገለግል ነው። ነገር ግን በሁለተኛ ደረጃ ለተፈጥሮ ሳይንስ እና ለማህበራዊ ሳይንስ ትምህርት ለሱ አገልግሎት የሚውል የምልክት ቋንቋ በቂ የለም። በዚህም ደግሞ መምህራን እጅግ በጣም ይቸገሩ ነበር። አስተርጓሚዎችም ደግሞ ወደ ሁለተኛ ደረጃ ትምህርት አካባቢ ያሉትን የተለያዩ ትምህርት አይነቶችን ለማስተርጎምም በጣም ይቸገሩ ነበር እና ከዚህ በመነሳት ነው ይሄንን ችግር በማየት በመጀመሪያ የሁለተኛ ደረጃ የሚያስተምሩ መስማት የተሳናቸውን የሚያስተምሩ ትምህርት ቤቶች የቴት አሉ የሚለውን ትናየን ያሉ ምልክቶች ይስሉ ወይ ለምሳሌ በማህበራዊ እና በተፈጥሮ ሳይንስ አካባቢ ያለውንም አየን ያሉትን መሰብሰብ ጀመር እና ለምሳሌ ከዚያው ከሆሳማ ከአዲስ አበባ ከሐረር አካባቢ መምህራን እና መስማት የተሳናቸው ተማሪዎች ይጠቀሙባቸው የነበሩ ምልክቶችን እየሰበሰብን ቆየን እና ቅዳችን የነበረው እንግዲህ በመዝገበ ቃላት አዘጋጅተን፣ ከዚያ በኋላ ይህን ችግር ለመቅረፍ አዘጋጅተን፣ ከዚያ በኋላ እናሰራጫለን ከሚል አንፃርና ያንን ችግር አይተነው ነው ይህንን መጽሐፍ ወይም ደግሞ መዝገበ ቃላቱን ለማዘጋጀት የገባ ነው ማለት ነው። ይህ መዝገበ ቃላት መዘጋጀቱ ፋይዳው ምንድን ነው የሚለውን እናነሳሳ። በዋነኝነት የሚጠቅማቸው የህብረተሰብ ክፍሎችስ የትኞቹ ናቸው? በዋነኝነት ተጠቃሚዎቹ በሀገራችን ያሉ ሁሉም መስማት የተሳናቸው ተማሪዎች ናቸው። በመጀመሪያ ከዚያ ስናልፍ የምልክት ቋንቋ አስተርጓሚዎች እንደዚሁም ደግሞ መምህራን፣ ራሳቸው የምልክት ቋንቋ የሚችሉ መምህራን የሚያስተምሩትን ትምህርት በትክክል ማስተላለፍ ኮሚኒኬት ማድረግ እንዲችሉ እና ጥራት ያለው ትምህርት መስጠት እንዲችሉ መምህራንም እጅግ በጣም ይጠቅማቸዋል። በአጠቃላይ መስማት የተሳነው ማህበረሰብ ይሄ ዲፍ ኮሚኒቲ የምንለው ተጠቃሚ ይሆናል። ምክንያቱም ይሄ ተጨማሪ ቃላቶች ከአሁን በፊት አገልግሎት ላይ ያልዋሉ ቃላቶች ሁሉ ስለመጡ ኢትዮጵያ ምልክት ቋንቋን ያበለጽገዋል ማለት ነው። ለቋንቋው እድገት፣ ለምልክት ቋንቋው እድገት ትልቅ አስተዋጽኦ ይኖረዋል እና የኢትዮጵያ ምልክት ቋንቋን ስታንዳርዳይዝ ለማድረግ ወይም ደግሞ ወጥነት እንዲኖረው ለማድረግ እንደዚህ በዲክሽነሪ ተዘጋጅቶ በሚቀርብበት ጊዜ ወጥ ይሆናል ማለት ነው። በሁሉም አካባቢ ጥቅም ላይ ሲሆን ማለት ነው እና ከዛ ባለፈ ወላጆችና አሳዳጊዎችም ይህንን መጽሐፍ በመጠቀም ከመስማት የተሳናቸው ልጆቻቸው ጋር በተሻለ ሁኔታ እና ጥልቀት ባለው መግባባት ያደርጋሉ እና ልጆቻቸውንም ደግሞ የቤት ስራ በሚሰጣቸው ጊዜ በቤታቸው ድጋፍ ሊያደርጉላቸው ይችላሉ። በተሻለ ኮሚኒኬት ማድረግ ይችላሉ እና ወላጆችና አሳዳጊዎችም ትምህርት ተሳትፎው ላይ ጉልህ አስተዋጽኦ እንዲያደርጉ ያስችላቸዋል ማለት ነው። የምልክት ቋንቋ መዝገበ ቃላት በማዘጋጀት ሂደት ውስጥ ስለገጠሟቸው ተግዳሮቶች ጥቂት እናውራ። መደበኛውን መዝገበ ቃላት ማዘጋጀት በራሱ ትንሽ ይፈትናል። ይሄኛውስ ምን አይነት አዳዲስ ፈተናዎች አሉት? ይሄኛው ፈታኝ ያደርገዋል። ለምን? ምክንያቱም አንድ ቃላቶች ይሄ ቀን ተቀን በምናደርጋቸው ተግባቦት ላይ የሚውሉ አይደሉም። ስለዚህ የተለየ የሚያደርገው አንዱ እሱ ነው። ነገር ግን እንግዲህ ችግር ሲያጋጥመው ነው ያንን ችግር ለመወጣት ሁል ጊዜ መፍትሄ የሚፈልገው እና ስለዚህ እንደዚህ አይነት ቻሌንጆች በሚኖሩ ጊዜ አብረው ደግሞ ሶሉሽን የሚለው ይመጣል እና በዚያ ሂደት ውስጥ ብዙ መስማት የተሳናቸውን ከሚያስተምሩ መምህራን ጋር ውይይት እናደርግ ነበር መስማት የተሳናቸው ራሳቸው ሆነው በመምህርነት የሚያገለግሉ የተማሩ መስማት የተሳናቸው አሉና እነሱ ትልቅ ግብዓት ነበሩ። የተሻለ ልምድ ስላላቸው ተማሪዎች ራሳቸው መስማት የተሳናቸው ተማሪዎች አንድን ቃል ለምሳሌ ንረል ና ወደ ኬሚስትሪ ምናምን አካባቢ ስንሄድ አቶሚክ ናምበር ብንል አቶሚክ ናምበር ምንድን ነው? አቶሚክ ናምበርን ኤክስፕሌን ማድረግ ያስፈልጋል፣ ማስረዳት ያስፈልጋል። ተማሪዎቹ ከተረዱ በኋላ ግን ከዚያ በኋላ ይሄ እንደዚህ ከሆነም ለዚህ ምልክት እንደዚህ ብናደርገው ይሻላል የሚል ራሳቸው ሳጀስት ያደርጋሉ። እና ያንን እንወስዳለን ማለት ነው። እና ስለዚህ በአንድ ቃል ላይ ራሱ ረዘም ያለ ጊዜ እየተደረገበት ከዚያ በኋላ ወደ ዲክሽነሪ እንደዚህ እንዲካተት እናደርጋለን። ስለዚህ መጀመሪያ መግባባት እና ሌሎችስ አካባቢዎች ያ ቃል ለምሳሌ አገልግሎት ላይ ውሎ ነበር፣ እንዴት ነበር ምልክት የሚያደርጉትንም ያንን ሀሳቢ ማድረግ ያስፈልጋል ስለዚህ ብዙ ንጽጽር ከዚህ አካባቢ ማድረግ ያስፈልጋልና ና አዎ፣ ፈጣኝነት አለው። እንግዲህ ይሄ መዝገበ ቃላት በተለይ የመስማት አቅማቸውን ክል ለገጠማቸው ኢትዮጵያውያን ትልቅ ድጋፍ እንደሚኖረው ቀደም ብለው ገልጸዋል። እንደው እነዚህ ሕብረተሰብ ክፍሎችስ በሰፊው እንዲያገኙት በያሉበት እንዲዳረሱ ምን እየተደረገ ይገኛል? እንግዲህ ከዚህ በመቀጠል ሰፋ ያለ ኔትወርክ አለን። በሁሉም ክልሎች አካባቢ ከየትምህርት ቢሮዎች ጋር እንትን እንላለን እንደርሳለን እና በዚያ በኩል በሁሉም ትምህርት ቤቶች በተለይም ደግሞ መስማት የተሳናቸው ተካተው ባሉበት ትምህርት ቤቶች ሁሉ እንዲደርስ ማድረግ ይቻላል እና ያው ቀደም እንዳልኩ ብዬ እንደገለጽኩትም መስማት ለተሳናቸው የተሻለ ትምህርት እንዲደርስ ጥራት ያለው ትምህርት፣ መምህራንንም የአቅም ማጎልበቻ ስልጠናዎችንም ስለምንሰጥ ብዙዎችን እንደርሳለን። ዶክተር መኮንን ሙላት በእጅጉ አመሰግናለሁ። በአይነቱ ልዩ ስለሆነው የምልክት ቋንቋ መዝገበ ቃላት አጠር ያለ ማብራሪያ ስለሰጡን እኔም በጣም አመሰግናለሁ። እንግዲ አድርጋ ጋዛቸውን የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ሰለሞን አባትና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማርና እኔም ሳስተናግዳቸው ምሻወት ስመኝሽ የቆየንን ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሳይበለን መልካም ምሽት። so oh. i got